የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ ዝግጅታችን ተጀመረ። ለዛሬ ለሳምንቱ ከመራረጥናቸው መካከል ጥቂቱን እናሰማችኋለን። አብራችሁን ስለምትቆዩ ደግሞ ቀድመን እናመሰግናለን። በአርሲ ዩኒቨርሲቲ ስር በተግባር ልምምድ ላይ ያሉ የሕክምና ተማሪዎች ደረሰብን ያሉትን በደል ለማሰማት ያደረጉት ሰልፍ በኃይል በፖሊስ መበተኑ ተሰምቷል። ሲበተን እንዴት ነው? እንዳልማስማ መበታተን ሲጀምር ወዲያው ማአት ሆኖ መጡ። ዱላ ይዘው፣ በምንም ያካክል ዱላ ይዘው መማታት ነው የጀመሩት። እኛ ያለን አማራጭ ሻይ ቤት መግባት ነበረ። ስለ አድማውና በሌሎች እጩ የህክምና ባለሙያዎች ዘንድ ስለሚነሱ ቅሬታዎች የሚያስቃኝ ጥንቅር አለ። የሸዋ ዳቦ የዳቦ ዋጋ ጭማሪ በአዲስ አበባ ለምን? አሁን ባለንበት ሀገራዊ ሁኔታም የተወሰነ እያተረፋችሁ እኛም እያጠናን እንድ ሆን በጣም ጥሩ ነው ብለን ተደጋጋሚ እየጠራን አወያየናቸው። እያወያየናቸውም ባለመቀበል ከትስስሩ እንወጣለን ብለውናል። ከትስስር የሚወጡ ከሆነ በግዳጅ ማስገደድ ስለማይቻል አማራጮች መውሰድ አለብን ብለን ወደ አማራጮች እየሄድን ያለነው። የንግድ ሚኒስትር ዴኤታ እሸቴ አስፋው ናቸው። ምክንያቱን ተመልሰ አብራራሉ። የሸዋ ዳቦ ማምረቻና ማከፋፈያ ምላሽን ይዘን ጋቢና፣ ቪኦኤ አብራችሁን፣ ካድማስ ተሻገሩ። ጋቢና ቪኦኤ ሌስ የጋቢና ጉዟችን ይቀጥላል። ወደ ቀዳሚው ዘገባችን እንለፍ። በአርሲ ዩኒቨርሲቲ ስር በተግባር ልምምድ ያሉ የሕክምና ተማሪዎች ደረሰብን ያሉትን በደል ለማሰማት ያደረጉት ሰልፍ በፖሊስ ኃይል መበተኑ ተሰምቷል። ሀብታሙ ስዩም ስለ ትላንቱ ክስተት እንዲሁም በሌሎች እጩ የሕክምና ባለሙያዎች ዘንድ የሚነሱ ቅሬታዎችን የሚያስቃኝ ጥንቅር በመቀጠል ያሰማናል። ላለፉት ሦስት ወራት ያክል አቤት ስንል ከርመናል ይላሉ የአርሲ ዩኒቨርሲቲ በተግባር ልምምድ ላይ ያሉ የሕክምና ተማሪዎች። ከአንድም ሁለቴ ለዩኒቨርሲቲው ባደረስነው ደብዳቤ ላይ ለሥነ ልቦናና ኢኮኖሚያዊ ጫና ያበቅኑን ችግሮች ዘርዝረናልም ይላሉ። ከእጩ ሐኪሞች መካከል አንዱ የሆነው ወንዱ ምትኩ በሥራ ልምምድ ወቅት እሱና ባልደረቦቹ የሚገጥማቸውን ችግር እንዲያጋራል። ማለት ከጥቃቅን ጥያቄዎች፣ ከመሰረተ ልማት፣ ላይብረሪ እና የመማሪያ ክፍሎች፣ የማጥኛ ቦታዎች ጀምሮ እስከ ማለት ኢቫሉዌሽን ግሬድ አሰጣጥ፣ የውጤት አያያዝ፣ የፈተናዎች ተነስቶ እስከ የመጨረሻ አመት ላይ ደግሞ የስራ ሰዓት የሚሰጠው ኢቫሉዌሽን በሲኒየር ዶክተሮች ዶክተሮች ላይ የሚደርሰው ስድብ በታካሚዎች እና ከነሱ ጋር በሚመጡ ሰዎች ሐኪሞች ላይ የሚደርሰው ድብደባ እና ስድብ፣ ይሄ ሁሉ ይቁም እና ሐኪሞች በሚሰሩ ስራ ደግሞ በቂ ክፍያም እየተከፈላቸው አይደለም የሚሉት ጥያቄዎችን ያካተተ ነበረ። እኒህና ተጨማሪ ቅሬታዎችን ያሰሙ እጩ ሐኪሞች አፋጣኝ ምላሽ እንዳላገኙ ይናገራሉ። ስለሆነም ወደ ቀጣይ እርምጃ ተሻገሩ። ቀጣዩ እርምጃ ቅሬታን በሰላማዊ ሰልፍ መንገድ ማሳየት ነው። እሱም ግን በሰላም አልተጠናቀቀም እና መጀመሪያ ከግቢ ስንወጣ አላየንም ነበረ። ከዛ በኋላ በሰልፉ ተሳታፊ ከነበሩትና ስሜያ ጥቀስ ያለች ሌላ እጩ ባለሙያ ትናንት ረፋድ ላይ የተፈጠረውን ክስተት በስሜት ትሞልታ እንዲህ ታስታውሳለች። መዝለል ጀመሩ ፖሊሶቹ። ዘሎ መጣና የፊት ያለውን ልጅ መምታት ጀመረ። ልክ ሲመታው ሁሉም ተበተነ። ሲበተን እንዴት ነው እንዳላችን መበታተን ስንጀምር፣ ወዲያው ማአት ሆኖ መጡ ዱላ ይዘው፣ ምንም የሚያካክል ዱላ ይዘው መማታት ነው የጀመሩት። እኛ ያለን አማራጭ ጭኖጠን ሻይ ቤት መግባት ነበረ። በዛ መሀል ወደኩ። ከወድቅ እንኳን ለእኔ ርኅራኄ ሊያሳየኝ ይቅርና፣ መቶ መጥቶ በያዘው ዱላ መማታት ጀመረ። አረ በማርያም ብዬ እየለመንኩት መማታት ጀመረ። ከዛም ተነስተን እንደምንም ጓደኛ የመታ አንስታው ሻይ ቤት ገባን። እሱ መንገድ ላይ እሺ፣ ወደኩ መጡ ሻይ ቤት ገብቼ ከነና በጠበቅኩበት ጊዜ ከአስፋልት ወጥቼ ሻይ ቤት በገባው ጊዜ ከዛ ውስጥ ጎትተው አውጥተው ሚውጡ እየተባለ የተመጣ ነው። አሁን በስራ ላይ ባለው የኢትዮጵያ የትምህርት ስርዓት መሰረት ሐኪሞች ስድስት አመታትን በትምህርት ያሳልፋሉ። ከስድስቱ አመታት መካከል የመጨረሻውን አንድ አመት በተግባር ልምምድ ነው የሚያሳልፉት። በዚህ ሰዓት እኒህ የህክምና ተማሪዎች ከተማሪነት ይልቅ ዶክተር የሚለውን ማረግ ከመጠቀም ጀምሮ በበላይ ዶክተሮች የቅርብ ክትትል ስር ሆነው ህሙማንን የማከምና የማስተናገድ ስራዎችን እንደሚሰሩም ነግረውኛል። የአርሲ ዩኒቨርሲቲ ተማሪዎች ከዩኒቨርሲቲያቸው የመሠረተ ልማት ጉድለት ጋር አብረው ያነሱት ችግር ከዚህ አሰራር ጋር የሚገናኝ ነው። ይህ ችግር በአዲስ ዩኒቨርሲቲ ተማሪዎች ብቻ ሳይሆን በተለያዩ ዩኒቨርሲቲዎች ስር ባሉ ተለማማጅ ህክምና ባለሙያዎችም የሚነሳ ነው። ዛሬ በአንድ ታዋቂ ሆስፒታል ውስጥ የሚያገለግሉት ዶክተር አብርሃም አሪያ በተግባር ልምምድ ላይ ባሉ ሐኪሞች ዘንድ ጭንቀት እንደ ባህል የኖረ ነው ይላሉ። ብዙ ጊዜ ኢንተርንሽፕ ላይ ያለን ሰው ልክ እንደ ተማሪ ከማየት ይልቅ ትንሽም እንደ ጠብላት የማየት አይነት አካሄድ አለ። በህክምና ትምህርት ቤቶች ውስጥ ይሄ የረጅም ጊዜ ባህል ነው። እዚህ በተጨማሪ ልክ አንድ ሰው ትርፍ ጊዜ ሲሰራ ወይም ትርፉ ሰዓት ሲሰራ በህጉ መሰረት የሚከፈለው ክፍያ አለ። በማንኛውም መስሪያ ቤት ውስጥ በህክምና ውስጥም አለ፣ ግን ለኢንተርኖች አይከፈልም። ምክንያት የሌለው ምክንት ነው፣ አካሄድ ነው። ክፍያ አይከፈልም። ስለዚህ አንድ ተለማማጅ ሐኪም ወይም ኢንተርንሺፕ ላይ ያለ ሐኪም ሰላሳ ስድስት ሰዓት ቀጥታ መደዳውን ሊሰራ ይችላል። መስራቱ ብቻ ሳይሆን አንዳንዴ በብዙዎች ቦታ ላይ እንደሚታየ ማደሪያ ቦታም የለውም ከዛ በተጨማሪ ምንም አይነት ክፍያ ይስከፈሉም። ስለዚህ ከሚያገኛት በጣም አነስተኛ ከሆነች ደሞዝ ላይ ለዛው ለምግቡ የሚያወጣው እና ለራት ለቁርስ ሲያወጣ ያው ኦልሬዲ ደሞዝ ያልቃል ማለት ነው። ከዛ በተጨማሪ የሚደረገው የሞራል ጉዳት አለ። የሞራል ጉዳቱ ታካሚዎች በሚመጡበት ጊዜ ወይም ራውንድ ይደረጋል በሚባሉበት ጊዜ ላይ በሲኒየር ሐኪሞች የሚኖር አንዳንዴ የማንኳሸሽ ደስ የማይል ንግግሮች ታካሚ ፊት ይኖራሉ። ከዚህ በተጨማሪ ደግሞ ማህበረሰቡ ላይ እየታየ ያለው ችግር ሚን ሐኪሞች ልክ ሰው ሊታከም በሚመጣበት ጊዜ እንደሚፈጠር ችግሮች ወይም ካሉ ወይም ለምሳሌ አንድ ታካሚ ሕይወቱ የሚያልፍ ከሆነ ቫዮለንት የመሆንና ፊዚካሊ ለመደብደብ የመሞከር እና የመደብደብም ነገሮች እየታዩ ነው ያሉት። በጅማ ዩኒቨርሲቲ ላይ የታየው ይሄ ነው። በሀዋሳ ዩኒቨርሲቲ ውስጥ ሆነው በተግባር ልምምድ ላይ ከሚገኙ እጩ ሐኪሞች መካከል አንዱ የጠቆሙኝ ጉዳይ በእጩ ሐኪሞችና በመንግስት መካከል የሚገባው ውል ፍትሐዊነት እንደሚያንሰው ነው። ዶክተር አብርሃም አሪያ ስለ ውሉ ይህንን አጋርተው። ትክክል ነው እሱ የኮስት ሼሪንግ ይባላል በሀገራችን በቅርብ ጊዜ የተጀመረ ነው። ኮስትሼሪንግ የሚባለው ልክ አንድ ተማሪ የዩኒቨርሲቲ ትምህርቱን ከተማረ በኋላ ቀጣይ በሚኖረው ስራ ላይ ከደሞዙ እየተቆረጠ ሙሉ የቲዩሽንን አስራ አምስት ፐርሰንት የሚከፍልበት አይነት ስርዓት ነው ያለው። ነገር ግን ወደ ሕክምና ስንመጣ ቲዩሽኑ አስራ አምስት ፐርሰንት መሆኑ ይቀርና መቶ ፐርሰንት እንዲከፍል ይደረጋል። ይሄ ከሌሎች የትምህርት መስኮች አንጻር ሲታይ በጣም ከፍተኛ ነው እና በጣም አግባብ የሌለው ነው። ለምሳሌ በሕክምና ላይ በምንማርበት ጊዜ ለስድስት ስድስት አመቱ የምንከፍለው ቲዩሽን ወይም የተፈራረም ነው ወደ ከሀምሳ አምስት ሺህ ወደ ስልሳ ሺህ አካባቢ የሚሆን ነው። ነገር ግን መጨረሻ ላይ ልክ ስንጨርስ ዲግሪያችንን መውሰድ የምንፈልግ ከሆነ ክፈሉ የምንባለው አራት መቶ ሀያ ሰባት ሺህ ብር ነው። ወደ አርሲ ዩኒቨርስቲ እንመለስ። ከፌዴራል መንግስት የተላኩ ባለስልጣናት ከተማሪዎች ጋር ውይይት ስለመጀመራቸው ሰምተናል። ውጤት አልባ የመደለያ ምላሾች በተደጋጋሚ እንደተሰሙ ከሚያስታውሱት መካከል አንዱ አድማው ሊቀጥል እንደሚችል ይናገራል በጉዳዩ ላይ ያላቸው ምላሽ ለመጠየቅ የጤና ጥበቃ ሚኒስተር ቃል አቀባይ የሆኑትን አቶ ዮርዳኖስን ደውዬ ለማግኘት ሞክሬ ነበረ እሳቸው በአጭሩ ከጤና ጥበቃ ሚኒስትርና ከትምህርት ሚኒስተር የተውጣጣ ቡድን ወደ አርሲ ዩኒቨርሲቲ እንደተላከና ዝርዝሩ ለወደፊቱ እንደሚገለጽ ነግረውኛል የአርሲ ዩኒቨርሲቲና የትምህርት ሚኒስተር ተወካዮችን ለማግኘት በሞክርም አልተሳካለኝም ለአሁኑ ምላሻቸውን እንዳገኘን መልሰን ለእናንተ እናስደምጣለን። ሀብታሙን እናመሰግናለን። ይህን ጉዳዩን እየተከታተልን ለአድማጮቻችን እናደርሳለን። ወደ ተከታዩ ዘገባችን እንለፍ። በአዲስ አበባና በክልል ከተሞች ብዙ ቅርንጫፎች ያሉትና ከግማሽ ምዕተ ዓመት በላይ ዳቦ በመሸጥም ይታወቃል ሸዋይ ዳቦና የዱቄት ፋብሪካ በዳቦ ላይ እጥፍ የዋጋ ጭማሪ ከሰሞኑ አድርጓል። በዳቦ ዋጋ ላይ እስካሁን ጭማሪ ሳያደርጉ የቆዩት ከመንግሥት ጋር በነበራቸው ስምምነት እየተደጎሙ በመቆየታቸው እንደነበረ የድርጅቱ ባለቤቶች ለአሜሪካ ድምፅ ገልጸዋል። ከአራት ዓመት በፊት በነበረው የዋጋ ተመን ስምምነት አሁንም ድረስ መቆየታቸው ግን ለኪሳራ እየዳረጋቸው መሆኑንም ተናግረዋል። በመሆኑም ድርጅቱን በኪሳራ ከመዝጋት ይልቅ ከትስስር ወጥተው በራሳቸው መንገድ መቀጠል መምረጣቸውን አመላክተዋል። ሸዋ ዳቦ ጥሩ ምግባር ከነበራቸው የንግድ ድርጅቶች አንዱ ነበር ያለው የንግድ ሚኒስቴር ድርጅቱ ከትስስር ወጥቼ በነጻ ገበያ እሸጣለሁ የማለት መብት እንዳለው ጠቅሶ ነገር ግን በተለይ በዚህ ወቅት በትስስሩ ውስጥ ሆኖ ቢሰራ መልካም ነበር ብለዋል። የሰውን የዳቦ ችግር ለማቃለል ደግሞ የተለያዩ መንገዶችን እጠቅማለሁ ብለዋል። ሚኒስቴር መስሪያ ቤቱ። ጽዮን ግርማ በዚህ ጉዳይ ላይ ዝርዝር አላት። በስልክ ያነጋገርናቸው አንድ የአዲስ አበባ ከተማ ነዋሪ የዳቦ ዋጋ መጨመርና የግራሙ ማነስ አሳሳቢ ችግር ነው ብለዋል። ዳቦ በጣም ግራሙም ያነሰ ነው አብሶ እኒህ ታዋቂዎች እነ ሸዋ ምናምን እንዲሁም ዋጋ ቢጨምሩም ግራሙን መንግስት ባስቀመጠላቸው ነው የሚሸጡት፣ ግን እዚህ ያው መንደር ውስጥ ሰፈር ውስጥ አንዳንድ አለ ቦታ እንዲ ቀለል ያሉ ዳቦ ቤቶች አለ ያነሳነስ ያሉ እነሱ ዋጋው ነው እንጂ እዛው ላይ የደረሰው ግራሙ ከሸዋም ያነሰ ነው። ስለዚህ በግራሙ ገንዘቡም ነው እየተጎዳም እንደውም ያሉ ምክንያቱም የሁሉም ሰው ደሞዙም ሆነ ምኑ ባለበት ሆኖ ሁሉ ነገር እየጨመረ እየጨመረ ነው የመጣው። ሁን በፊት ሶስት ገዝተሽ የምትሄጂበትን አሁን ሁለትም እንደለብሻል። ጊ ጀምረ በዳቦ ላይ የዋጋ ጭማሪ ያደረገው በአዲስ አበባ የታወቀው የዳቦ መጋገሪያና መሸጫ ሸዋ ዳቦ ነው። በአገሪቱ የተከሰተው የዋጋ ግሽበት በዳቦ ዋጋ ላይ ተጽዕኖ እንዳያሳድር በመስጋት መንግስት ለዳቦ መጋገሪያ ቤቶች የስንዴ ዋጋ ድጎማን ያደርግ እንደነበር የገለጹት የሸዋ ዳቦ ባለ ድርሻ አቶ አብርሃም ዘሙይ በዚህ መሰረት ከአራት አመት ተኩል በፊት በተደረገው ስምምነት መሰረት መንግስት አንድ ኩንታል ስንዴ በ550 ብር ሊያቀርብላቸው እነሱ ደግሞ 100 ግራም የሚመዝን አንድ ዳቦ አንድ ብር ከ30 ሳንቲም ለመሸጥ ተስማምተው ሲሰሩ ቆይተዋል። ይህ ስምምነት ከአራት አመት ተኩል በፊት ይደረግ እንጂ ድጎማው መደረግ ከጀመረ ግን ከስምንት ዓመታት በ ላይ ሆኖታል ይላሉ። በአሁኑ ሰዓት የአንድ ኩንታል የዳቦ ስንዴ ዋጋ ገበያ ላይ ከ1400 እስከ 1450 እንደሆነ የገለጹት አቶ አብርሃም መንግስት ከሚያደርግላቸው ድጎማ ከሁለት እጥፍ በላይ ነው። ድምጻቸው አየር ላይ እንዳይውል ለጠየቁኝ አቶ አብርሃም ታዲያ ከሁለት እጥፍ በላይ ድጎማ እየተደረገላችሁ ለምን የዳቦ ዋጋ ከአንድ ብር ከ30 ወደ ሁለት ብር ከ50 አሳደጋችሁት? ብያቸው ነበር። አቶ አብርሃም ሲመልሱ በሸዋ ዳቦና በመንግስት መካከል የስንዴ ድጎማ ትስስር በሚደረግበት ጊዜ ዳቦ ለማምረት የሚያስፈልጉ ግብዓቶች የነበሩበት ዋጋ በከፍተኛ ሁኔታ ጨምሯል። አንድ ዳቦ ለማምረት ስንዴው የሚይዘው ቦታ ከ50 እስከ 60 በመቶውን ነው። ሌላው እንደ እርሾ፣ ዘይት፣ ስኳር፣ ጨው፣ የማምረቻ ናፍታ ማሸጊያ፣ የሰራተኛ ዋጋና ሌሎች ወጪዎች በሙሉ ከፍተኛ ጭማሪ አሳይተዋል። ለምሳሌ ይላሉ አቶ አብርሃም አንድ ዳቦ በአንድ ብር ከ30 ሳንቲም ለመሸጥ ከመንግስት ጋር ስምምነት ስናደርግ አንድ ኩንታል ስንዴ ለማምረት ለሰራተኛ ይከፈል የነበረው ዋጋ 144 ብር ነበር፣ አሁን 344 ብር ሆኗል ይላሉ። ስለዚህ ይህንን ታሳቢ አድርገን የምንሸጥበትን ዋጋ መንግስት እንዲያስተካክልልን ተደጋጋሚ ጥረት አድርገን ነበር አልተሳካም ብለዋል። ሁለተኛው ምክንያታቸው ደግሞ በአዲስ አበባ ከተማ በከፍተኛ ሁኔታ ዳቦ ለማምረት የሚያስችል የአርባ ሚሊዮን ብር ማሽን የተገጠመለት የዳቦ መጋገሪያ ኢንዱስትሪ አቋቁመው በአቅርቦት እጥረት ምክንያት ተዘግተዋል። በተጨማሪም በሚሰጠን ኮታ መሰረት ስለምናመርት ከፍተኛ የዳቦ ሰልፍ አለ፣ አይዳረስም። በተጨማሪም ሰልፍ ጠብቀው ከኛ ላይ ገዝተው ወስደው ደግሞ ከእጥፍ በላይ አድርገው የሚሸጡ ብዙ ናቸው ይላሉ። በአጠቃላይ ከትስስሩ ወጥተን የዋጋ ማስተካከያ አድርገን ካልቀጠልን ለድርጅታችን አደጋ ስለሆነ ነው እዚህ ውሳኔ ላይ የደረስ ነው ብለዋል። የዳቦ መጋገሪያና መሸጫ ቤቱ ከ60 ዓመት በላይ መስራቱን የህብረተሰቡን ጥቅም ለማስጠበቅም ከመንግስት ጋር በመተሳሰር ሲሰራ መቆየቱን ገልጸዋል። በዚህ ጉዳይ ላይ የንግድ ሚኒስቴር ሚኒስትር ዴታ አቶ ሸቴ አስፋው ማብራሪያ እንዲሰጡን ጠይቀናቸዋል። ሰባ ከተማ ላይ ጠቃላይ አንድ መቶ ስልሳ አምስት ሺ ኩንታል በየወሩ መንግስት ያቀርባል። ያ ይፈል በድጎማ ነው የሚቀርበው። እነሱም አስር ሺ ኩንታል አካባቢ በየወሩ ይወስዳል። ይህንን እስካሁን ድረስ ባለው የመንግስት የዳቦ ስንዴ ገበያ ላይ አሁን እኛ አምስት መቶ ሀምሳ ብር ነው እየቀረበላቸው ያለው ለእነሱ ገበያ ላይ ከሺ ስድስት መቶ እስከ ሺ ሰባት መቶ አካባቢ እየደረሰ ነው ስንዴ አሁን ባለው ሁኔታ ነገር ግን አምስት መቶ ሀምሳ ብር እየቀረበ ያለው ስንዴ እስካሁን በነበረው መቶ ግራም በአንድ ብር ከሰላሳ ሳንቲም ነው ሲሸጡ የነበረው ይጠናና ይጨመርልን የሚል ጥያቄ አለት። ጥናት እየጨመርን እንደገና እናጥናው ብለናቸው ተቀብለን ጥያቄያቸውን እያለንበት እያከሰረ ነው የሚል አሳብ ስለነበራቸው ኪሳራው ምን ያህል ነው ብለን እኛ ስናስጠና አንድ ኩንታል አምስት መቶ ሀምሳ ብር የሚገዙትን በእኛ ጥናት አንድ ሺ አራት መቶ እስከ አንድ ሺ አምስት መቶ ብር ይሸጣል። ይህ ማለት በአምስት መቶ ሀምሳ ብርና በአራት መቶ መካከል ያለ ትርፍ አለ። ሁለተኛ እነሱን አጥኖ ስንላቸው ደግሞ በእነሱ ጥናት ያቀረቡልን ደግሞ አንድ ሺ ሁለት መቶ ሀምሳ ብር ይጠራል አሉን። አንድ ሺ ሁለት መቶ ሀምሳ ብር ሲጠራ በአምስት መቶ ሀምሳ ብርና በአንድ ሺ ሁለት መቶ ሀምሳ መካከል ስንት ብር ልዩነት አለ። ሰባት መቶ ብር ትርፋል። ሜርሾ የሰራተኛ በኩንታል ካስባ ተሰርታ መቶ ብር ቢሆን የተጣራ ስድስት መቶ ብር ትርፋላቸው። አሁን ባለንበት አገራዊ ሁኔታም የተወሰነ እያተረፋችሁ እኛም እያጠናን እንድ ቢሆን በጣም ጥሩ ነው ብለን ተደጋጋሚ እየጠራን አወያየ ናቸው እያወያየ ናቸውም ባለመቀበል ከትስስሩ እንወጣለን ብለውናል። ከትስስር የሚወጡ ከሆነ በግዳጅ ማስገደድ ስለማይቻል አማራጮች መውሰድ አለብን ብለን ወደ አማራጮች እየሄድ ያለ ነው። የአጭር ጊዜና የረጅም ጊዜ አማራጭ ተብሎ መለየቱን የገለጹት አቶ ሸቴ የአጭር ጊዜው የሸዋ ዳቦኔ ስንዴ ኮታ ለሌሎች በመስጠት ከዚያም የተወሰኑ የዋጋ ማሻሻያዎችን ለማድረግ ማቀዳቸውን፣ በዚህም ላይ ከአብዛኞቹ ጋር ስምምነት ላይ መድረሳቸውን፣ በተጨማሪም አዲስ አበባ ላይ የሚገኙ የህብረት ስራ ማህበራት ወደ ስራ እንዲገቡ ማድረግ ከእቅዶቹ የተወሰኑ ናቸው ብለዋል። ይህ ትስስር ስለተጀመረበት ጊዜም ሲያስታውሱ አንድ ወቅት ላይ የአገሪቱ ኢኮኖሚ እና የዋጋ ግሽበት በጣም ከፍተኛ ደርሶ ስለነበር እስከ ሰላሳ ሁለት ፐርሰንት፣ ያንን ግሽበቱን ዝቅተኛውን የህብረተሰብ እንዳይጎዳ ተብሎ ተጀመረ ስሩ እስካሁን ድረስ አሁን የምግብ ዘይት እና ስኳር፣ ስንዴ ነው በድጎማ ስናቀርብ የነበረው። ኦልሬዲ ዘይት ከድጎማ አውጥተናል። ሸዋ ዳቦ የመቆራረጥ ነገር አለ። የስንዴ መቆራረጥ አለ። በሰዓቱ ያለ መድረስ አለ እና በዛ ምክንያት እጥረት አለ። የምርት እጥረት አጋጥሞናል እና እሱንም ለደንበኞቻችን በአግባቡ ምርት ለማድረስ ነው የሚል ነገር አንስቷል። አቅርቦቱ ላይ መቆራረጥ አለ። እውነቱን ለመናገር ሸዋዳቦ ስንስማለ እስካሁን ያም ትልቅ አቅርቦት አለን ሲሰሩ በነበረው ስራ አሁን ያቀረብንላቸው አቅርቦት አሁን ለምሳሌ ያለፉትን ሁለት ወራት እንውሰድ። አቅርቦት የተወሰነ ከውጭ በመርከብ ነበረ። ቅድሚ ያለነሱ ሰአተም እያቀረብ ነበር

በአጠቃላይ መንግስት በየወሩ 650 ሺህ ኩንታል ስንዴ ወደ ሀገር ውስጥ አስገብቶ ለአዲስ አበባ 165 ሺህ ኩንታል በድጎማ ሲያከፋፍል ቀሪውን በመላ ሀገሪቱ ላሉ ከተሞች ያዳርሳል ብለዋል አቶ ሸቴ። ያነጋገርናቸው አስተያየት ሰጪ ከዋጋውም በላይ ግራም የማሳነስ ችግር በየቦታው እንዳለ የጠቆሙትን በተመለከተ የተጠየቁት አቶ ሸቴ መቶ ስምንት ዳቦ ቤቶች በሱፐርቪዥን ሙሉ ሱፐርቪዥን ሰርተን አዲስ አበባ ቸክ አድርገነዋል። አንደኛ ይህ ሀብት የሚደጉመው እያንዳንዱ ኢትዮጵያዊ ሀብት ነው። በትክክል ይደርሳሉ የሚለው ቸክ አድርገን በትክክል ከመቶ ስምንቱ ውስጥ ሰባ ሰባቱ የማይሰሩ የማይሰሩ ሆነው አግኝተናቸዋል። ግራም ያጓድላሉ፣ ዋጋ ይጨምራሉ መንግስት ግን በዝቅተኛ ዋጋ ያቀርብላቸዋል። ዱቄት ምጠኛቱ ሰባት መቶ ዘጠና ስድስት ብር ዱቄቱን ተፈይቶ በስንዴ ከሆነ አንሶ አብር እያቀረበ ነው ያለው። በተነጻጻሪ ሸዋ በጣም ጥሩ ቤስት የሆኑ ግራሙን ጠብቀው ዋጋ የተቀመጠችዋል የሚሸጡ አሉ። ሸዋ ዳቦ ግን ከጥሮዎቹ ውስጥ ነው እውነት ለመናገር አሁን እነሱ ስለወጡ ሌላ ነገር አናነሳም። ከጥሮዎቹ ውስጥ ነው። እስካሁን በግራም ተነጻጻሪ፣ በዋጋም ተነጻጻሪ ጥሩ ነው የነበረው ይህንን ጥሩነትን ደግሞ ሲቀጥልበት ለውጥሮ የነበረ በእነዚህ ግራም አሳንሰው በሚሸጡ ሰባ ሰባት የዳቦ መጋገሪያ ቤቶች ላይ በአንድ ጊዜ እርምጃ በመውሰድ ሌላ ቀውስ ውስጥ ከመግባት ይልቅ ቅድሚያ በውይይትና በአማራጮች ለመፍታት ጥረት እያደረጉ እንደሆነ ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ወደ ተከታዩ ዘገባችን እናልፋለን። በስልኮች ላይ የሚጫኑ መተግበሪያዎች ወይም አፕሊኬሽንስ የሰዎችን ሕይወት በእጅጉ የሚያግዙ መላዎች ናቸው። ኢትዮጵያ ውስጥም መሰል አገልግሎቶችን ለመስጠት የሚፈጠሩ መተግበሪያዎች ቁጥር እየተበራከተ ነው። በቅርቡ ለስራ ከዋሉ መተግበሪያዎች አንዱ ከስደት ተመላሽ ኢትዮጵያውያን በሀገር ውስጥ ስራ እንዲያገኙ የሚያግዝ ነው። ሀብታሙ ስዩም በቀጣይ ጥንቅሩ ስለ መተግበሪያው ይዘትና ፋይዳ ያስቃኘናል። ከቅርብ ዓመታት ወዲህ በተለያዩ ሀገራት ውስጥ ያለውን አስቸጋሪ ሕይወት በመተው በርካታ ኢትዮጵያን ወደ ሀገራቸው እየተመለሱ ነው። በሁለት ዙር እንኳን ከሳኡዲ አረቢያ ሕግ አውጥተው አንድ ዶክመንትን ማይግራንት እንመልሳለን ሲሉ ያው እኔ በኢሮፒያን ካለንደር ሁለት ሺ አስራ ሶስት ሁለት ሺ አስራ አራት ላይ ወደ መቶ ስልሳ ሶስት ሺ ነው የተመለሱት። ሁለት ሺ አስራ ሰባት ላይ እንደገና አንድ ዶክመንትን ማይግራንት ሁለት ሲዲ ሳኡዲ ሳኡዲ ብቻ ነው መሽን እያደረኩ ያለሁት ወደ ሁለት መቶ ስልሳ ሺ እስካሁን ተመልሰዋል። ከስደት ተመላሾቹ በሕይወት ወደ ትውልድ ቀያቸው መመለሳቸው አስደሳች ቢሆንም አገር ቤት ከገቡ በኋላ ሕይወታቸውን የሚደግፉበት ስራ ለማግኘት ሌላ ልፋት ይጠብቃቸዋል። የዓለም የሠራተኞች ድርጅት የኢትዮጵያ ቅርንጫፍ ይህን ልፋት በተወሰነ ደረጃ የሚቀርፍ መተግበሪያ ወይንም የሞባይል አፕሊኬሽን ከሰሞኑ ይፋ አድርጓል። መጠሪያውም ሥራ ይሰኛል። የሠራተኞች ፍልሰት መርሃ ግብር ኃላፊ የሆኑት አይዳወል አዲሱ መተግበሪያ ተመላሾቹን በብዙ መንገድ እንደሚረዳቸው ያምናሉ። በጣም ይረዳቸዋል ብለን እናስባለን ለምን ብትል ቤዚክሊ ከስልካቸው ሆኖ አንድ ይህ አፕ ዳውንሎድ ካደረጉ በኋላ ከስልካቸው ሆኖ ኢንፎርሜሽን ይጨርሳቸዋል። በሰፈራቸው ልክ አሁን ለምሳሌ ቦሌ አካባቢ ዌይትረስነት የሚፈልግ ሰው ካፌ ካለ አሁን ኖርማል እኛ ጋር እንዴት ነው የሚደረገው? ወይ የዞሩ ነው የሚፈልጉ ወይ ደግሞ በደላላ ያን ሚድል ማንን ካች ያደረጋል። ሥራ መተግበሪያ ከሠራተኛና ማህበራዊ ጉዳይ ሚኒስቴር ጋር በትብብር የቀረበ አገልግሎት ነው። መተግበሪያው ዋነኛው ትኩረቱ አነስተኛ ክህሎት የሚጠይቁ ስራዎችን ከፈላጊዎች ማገናኘት ነው። መተግበሪያውን ማንም ሰው ሊጠቀመው ዝግጁ ሲሆን የሰሪው ድርጅት ዋነኛ ትኩረት ግን ከስደት ተመላሾች ናቸው። በመጀመሪያ ደረጃ እነሱ ወደ ሀገራቸው መመለስ መቻላቸው እና እዚህ ሀገር መጥተው ደግሞ የዚህን ሀገር ኑሮ ተቀብለው መልሰው እንዳይወጡ ለማድረግ የመጀመሪያው መሆን ያለበት ብለን ያሰብነው ስራ ማግኘታቸው ነው። ኢኮኖሚካሊ አትሊስት ስቴብል ከሆኑ ና መኖር መቻላቸውን ካረጋገጡ ወተመልሰው እንዳይወጡ ነው። ሄዱበት ሀገር ሲመለሱ የስማርትፎኖችን መጠቀም ስለሚችሉ ና ልምዱን ስለሚያዳብሩት በዛ መሰረት ቶሎ ስራ እንዲያገኙና ተመልሰው እንዳይወጡ በአገራቸው መስራት እንዲችሉ ለማበረታታት ጥቂት የማይባሉ ተመላሾች በገጠር አካባቢ ወይንም ብዙ የኢንተርኔት ሽፋን በሌለበት ስፍራ ይኖራሉ። እነዚህ መሰል ጉዳዮች ቀድመው እንዳሰቡበት መተግበሪያውን የሰራው ድርጅት ኃላፊ ማሜል ማስረሻ ይናገራሉ። አዎ፣ አንድ ጊዜ አንድ ስራ ፈላጊ አግኝቶት ዌብሳይቱም ወይም ደግሞ የሞባይል አፕሊኬሽናችንን ተጠቅሞ አንድ ጊዜ ከተመዘገቡ ዳታቸው እኛ ጋር ስለሚኖር ባሉበት ቦታ እና በሚፈልጉት የስራ አይነት ሁል ጊዜ እኛ በሚኖርበት ጊዜ ወደ እነሱ ሜሴጅ እንልካለን። እነሱ እንኳን ኮንታክት ማድረግ የማይችሉበት ሜት አለ ብለን ካሰብን ሁል ጊዜ አክቲቭ ያልሆነን ሰው እኛ ራሳችን ሲቪያቸውን ሲስተም ላይ ክሬት ማድረግ ስለሚችሉ እኛ ራሳችን እነሱ ጋር መድረስ እንችላለን ማለት ነው። ይህን የምናደርገው ዋና ሲመዘገብ መጀመሪያ ስራ ፈላጊ በሞባይል ቁጥሩን ማስገባት እንደ ግዴታ ስለሆነ በዛ መሰረት እነሱ ጋር መድረስ እንችላለን። ለጥቅም መዋል ከጀመረ ጥቂት ወራትን ያሳለፈው ስራ መተግበሪያ አበረታች ደረጃ ላይ ስለመገኘቱ የሚያነሱት ማሚል ቀጣሪዎች መጥተው ተቀጣሪ የጠፋባቸው አፍታዎች መኖራቸውንም ያስታውሳሉ። ስራ መተግበሪያ ከመለቀቁ በፊት ለስደት ተመላሾች አስተያየት እንዲሰጡበት ስለመደረጉ የዓለም አቀፉ የሠራተኞች ድርጅት ተወካይ ይናገራሉ። ተመላሾቹ መተግበሪያው ከአማርኛና እንግሊዝኛ በተጨማሪ በሌሎች ቋንቋዎችም እንዲዘጋጅ ሐሳብ እንዳቀረቡ አጋርተውናል። መተግበሪያው ከስደት የሚመለሱ ወገኖችን ለማገዝ የተጀመረ የቴክኖሎጂ አማራጭ ነው። ውጤታማነቱ በጊዜያቱ ውስጥ የሚታየውናል። ከመተግበሪያው በተጨማሪ ግን ድርጅቱ አሁንም ሌሎች ለተመላሾች ይጠቅማሉ ያላቸውን ጥረቶች እያደረገ እንደሆነ የሰራተኞች የፍልሰት መርሃ ግብር ኃላፊ አይዳ አወል ይናገራሉ። ትሬኒንግ ለሚያስፈልጋቸው ትሬኒንግ እንሰጣለን ወይ የንግድ ክህኖት ላይ ወይ ሌላ ደግሞ ሌላ የተለያዩ ቴክኒካል ስኪልሶች ላይ የሚያስፈልጋቸው እንሰጣለን። እንዲሁም ደግሞ አንዳንዶች የራሳቸው ስራ ለመክፈት የሚፈልጉ የብድር አገልግሎት ከማይክሮፋይናንስ ጋር በመተባበር ማለት ነው የብድር አገልግሎት እንሰጣለን። እንዲሁም ደግሞ ተቀጥሮ ለመስራት የሚፈልግ ተመላሾች ላይ ከፕራይቬት ሴክተሩ ጋር በመተባበር ሰፖርት ስንሰጥ ቆጠራል። እያዳመጣችሁ ያላችሁት ጋቢና ቪኦኤን ነው ከአሜሪካ ድምፅ ራዲዮ። ኢትዮጵያና ኤርትራን የሚያገናኘው የሁመራ አምሃጀር መስመር ዛሬ ጠዋት መዘጋቱን የሰቲት ሁመራ ከተማ ከንቲባ አቶ ገብረመድን ዮሐንስ ለአሜሪካ ድምፅ ተናግረዋል። ሙልጌታ አጽባ በጉዳዩ ላይ አጭር ዘገባ ልኮልናል። ጥሩ እንቅስቃሴ በየጊዜውም ግንኙነት ነበረ። ኦም ሀጀር ወይም እዛ አካባቢ ያሉ የአስተዳደር አካላትም ከዘዝበ አካላትም የኤርትራህን እየመጣ ቃሴ ነበረ እና የህዝብ ለህዝብ እና የንግድ እንቅስቃሴ ጥሩ እንደነበረ ነው። ዛሬ ጠዋት ግን ምንድን ነው ነገሩ፣ ለምንድን ነው ብላ ነው የቶካ ሀይሎችም ስለነበሩ እዛ አካባቢ፣ አይ ከላይ ነው ትዕዛዝ ተሰጠን። ስለዚህ በኢትዮጵያ ወደ ኤርትራ መግባት አይችሉም። በተለይ የኢትዮጵያ ተሽከርካሪዎች የኤርትራ ከሆ ሲሆኑ ኢትዮጵያ ውስጥ ከነበሩ መሄድ ይችላሉ። ኤርትራም የኤርትራ ተሽከርካሪዎች ወደ ኢትዮጵያ መግባት አይችሉም። በአሁኑ ጊዜ እቃ የጫኑ መኪኖች በሁለቱም በኩል ቆመው እንዳሉ ነው የገለጹት። ነገር ግን በኤርትራ የሚገኙ የኢትዮጵያ መኪኖች ወደ ሀገራቸው እንዲገቡ፣ በኢትዮጵያ የሚገኙ የኤርትራ መኪኖችም ወደ ሀገራቸው እንዲሻገሩ ተፈቅዷል። መስመሩ ከተከፈተ ጀምሮ ደማቅ የንግድ ልውውጥ፣ የህዝብ ለህዝብ ግንኙነት እንደነበረ የገለጹት አቶ ገብረ መድህን በአሁኑ ጊዜ ግን አዲስ የንግድ ልውውጥ መቋረጡን አመልክተዋል። ኞች ግን መግባትና መውጣት ተፈቅደዋል ሲሉ ተናግረዋል። የኢትዮጵያና ኤርትራ ድንበር ያለ ቡሬና አሰብ ሌሎች ተከፍተው የነበሩ ሁሉም የድንበር መስመሮች ዳግም ተዘግተዋል። የሁመራ ኡም ሀጀር መስመር ባለፈው ታኅሣሥ ወር መጨረሻ የሁለቱም ሀገራት መሪዎች በተገኙበት መከፈቱ ይታወሳል። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለ አሁን ሰዓቱ የጋቢና ሙዚቃ ነው። እንግዳችን ለአድማጮቻችን ምርጫ አለው። ሚካኤል በላይነህ እባላለሁ እና ይህ ምርጫ ለጋቢና ቪኦኤ አድማጮች ነው። መመርጥላቸው በስል አብረን ተጉዞናል ሁሉም ትሪሆናል የሚለው ነው የምመርጥላቸው። ምክንያት ከዚህ የበለጠ ወዳቸው ብዙ ምደሰኖች አሉ ማለት ግን፣ ዛሬ አሁን ካለንበት ሁኔታ አንጻር እና እንደ አንድ የኢትዮጵያ ሕዝብ አብረን ረጅም ጉዞ ተጓዝን። አሁን ያለው ነገር ደግሞ አልፎ ሁሉም ጥሩ እንደሚሆን የሆነ እውነት ስላለኝ ያንን ለማስተላለፍ ሁሉም ጥሩ ይሆናል አብረን ተጉዘናል ይላልና ከቦማ ብ ዘፈን ላይ የተቀዳ ነው። ትንሽ ወደ እኛ እንዲመለስ ተደርጓል። ኦሪጂናል ጸሐፊው የዚህና ወደ እኛ የመለሰው ደረጀ መኮንን ነው። በህይወት የለም አሁን። ታዋቂው በጣም ሙዚቃ የቀረው እሱ። አመሰግናለሁ Is it አመሰግናለን። እንግዲህ አድማጮች፣ የዛሬው የጋቢና ቪኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪ አምሀሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኤን በመጠቀም እንግዲህ አስተያየታችሁን አድርሱ። በሰላም በጤና ያገናኘት። ስናስተናገዳችሁ ያመሸነው ጽዮን ግርማ ና ሀብታሙ ስዩም ነበርን። ዝግጅታችንን ያቀናበረልን ደግሞ ሞክቢል ያቤሩ። ጉዟችሁ የሰመረ ይሁን እያልን በጀመር ነው ሁሉም ጥሩ ይሆናል ዜማ እንሰናበታችኋለን። ደህና ደሩ Galia.